The Voice of America. በአማራ ክልል የወሰንና የማንነት ጥያቄ ባለባቸው ቦታዎች ያሉ ዜጎችን ደህንነት ለመጠበቅ የፌዴሬሽን ምክር ቤት ያሳለፈውን ውሳኔ አስፈጻሚው አካል ተግባራዊ እንዲያደርግ የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ አሳስበዋል። አስቴር ምስጋናው ዝርዝሩን ታስደምጠናለች። የፌዴሬሽን ምክር ቤት ከትናንት በስቲያ ቅዳሜ ባካሄደው አስቸኳይ ጉባኤ የትግራይ ብሔራዊ ክልላዊ መንግስት ከነገ በስቲያ ጳጉሜ አራት ሊያካሄደው ያቀደው ምርጫ ህገ መንግስቱን ይጻረራል ሲል በይኗል። በዚህ መሰረት ምርጫው የክልሉ ካቢኔ እና ምክር ቤት ቀደም ሲል የወሰኗቸው ከምርጫ ጋር የተያያዙ እርምጃዎች በህገ መንግስቱ አንቀጽ ዘጠኝ ህዝብ አራ አንድ መሰረት እንዳልተደረጉ የሚቆጠሩ የማይጸኑ ና ተፈጻሚነት የሌላቸው ናቸው በማለት በሙሉ ድምፅ ወስኗል። በተለይ የትግራይ ዲሞክራሲያዊ ፓርቲ የራያ ራዩማ ዲሞክራሲያዊ ፓርቲ ና የወልቃይ ጠገዴ የአማራ ማንነት አስመላሽ ኮሚቴ ለምክር ቤቱ ያቀረቧቸው አቤቱታዎችን በመጥቀስ የትግራይ ክልል እያካሄደ ካለው ህገ ወጥ የተባለ የምርጫ ሂደት ጋር ተያይዞ በዜጎች ላይ እየደረሱ ያሉ የሰብአዊ መብቶች ጥሰቶችና በህገ መንግስቱ የተረጋገጡ የፖለቲካ ፓርቲዎች መብቶች አለ ማክበር ተቀባይነት የሌለው እና ሊታረም የሚገባ ነው ብሏል። ዛሬ የተከበረውን የሰላምና የምስጋና ቀን ምክንያት በማድረግ የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ ትላንት በሰጡት ጋዜጣዊ መግለጫ ላይ ስለ ፌዴሬሽን ምክር ቤቱ ውሳኔ ተጠይቀው ነበር። ውሳኔውን አስፈጻሚው አካል ማስፈጸም አለበት ብለዋል። ፌዴሬሽን ምክር ቤት የወሰነው አለ። ከዚህ በኋላ ደግሞ አስፈጻሚ አካላትም የተሰጣቸውን የቤት ስራ ደረጃ በደረጃ የሚሰሩ ይሆናል። ቅሬታውን በዚያ ደረጃ መፈታት አለበት ብለን እናስባለን። ምክንያቱም የእኛን ክልል በቀጥታ የሚመለከት ጉዳይ ስለሆነ እነዚያ ዜጎችም ተፈናቅለውም ተበድለውም ምን ብለውም እኛ ክልል ውስጥ ከለላና መከታ እየጠየቁ ስለሆነ እነዚህ ጉዳዮች ለአስፈጻሚው አካል የሚሰጡ ናቸው። የሚመለከታቸው አካላት እነዚህን ችግሮች ደረጃ በደረጃ መፍታት አለባቸው የሚል የተነጋገርንበትም አለ። የፌዴሬሽን ምክር ቤት ዞሮ ዞሮ የሚጠበቅበትን ውሳኔ ያሳልፋል። ከዚያ በኋላ ያለው የአስፈጻሚው አካል ስራ ነው ማለት ነው። በሌላ በኩል በአማራ ክልል እየተጠናቀቀ ባለው አመት ውስጥ ታይቷል ለተባለው ሰላም አስተዋጽኦ ላበረከቱ የፖሊስ አባላትና ግለሰቦች ዛሬ ጳጉሜ ሁለት የእውቅና ሽልማት ተሰጥቷል። ሽልማቱ የተሰጠው ከረዳት ኢንስፔክተር እስከ ምክትል ኮሚሽነር ላሉ ሀያ ዘጠኝ የፖሊስ አባላት እንዲሁም በዞንና በወረዳ ደረጃዎች እየሰሩ ላሉ መሆኑም ታው በዚህ የሰላም ቀን ላይ ንግግር ያደረጉት የክልሉ ርዕሰ መስተዳደር አቶ ተመስገን ጥሩነህ በየጊዜው የሚያጋጥሙንን ፈተናዎች እንዴት ማለፍ እንዳለብን ከአባቶቻችን የተማርነው በመሆኑ ዛሬም ፈተናዎችን በብቃት ተወጥተናል ብለዋል። ባለፉት ጊዜያት በሀገራችን በተለይም በክልላችን ያጋጠሙንን ፈተናዎች በአሸናፊነት መወጣት ጀምረናል፣ በጥበባችንም አልፈናል። ችግር ሲያጋጥመን እንዴት መፍታት እንዳለብን የተማርነው ከቀደምት አባቶቻችን ነው። ባለፈው ጊዜ በክልላችን አጋጥሞን የነበረውን አስጨናቂ እና ከባድ ጊዜ ተቋቁመን ይሄው እዚህ ደርሰናል። ይህ ክስተት ያደረሰብን የህይወት የንብረትና የሥነ ልቦና ጉዳት ከባድ ቢሆንም በደረሰብን ሐዘን እየቆዘን እንደ ዶሮ አንገት ደፍተን መሬት ስንጭር የምንኖር ደካሞችም አይደለንም። የደረሰውን ጉዳት እንዳይደገም እንከላከለው ይሆናል እንጂ የፈሰሰውን አናቃም ነው። እኛ ግን የአባቶቻችን ልጆች ነንና ከፈሰሰው ውሃ ላይ እህል ማብቀል አስተምረውናልና በጓዶቻችን ደም የህዝባችንን ራዕይ እናበቅልበታለን እርግጥ ነው አጋጥሞን የነበረው ጉዳት ጠሊቅ ሀዘን ውስጥ ቢያስገባንም ለህዝባችን ስንል ከሀዘን ቶሎ መውጣት ነበረብን ሀዘን ማብዛት ትርፉ ለበለጠ ችግር መጋለጥ ነው መሪ በደስታ ጊዜ ብቻ ሳይሆን በሀዘን ጊዜ ጭምር ህዝቡን እየመራ ማሻገር አለበት። በሀዘን በመቆራመድ የምናተርፈው ነገር የለም። የሚሻለን የወንድሞቻችንን ህልም እውን ማድረግ ነው። ስለሆነ የሚያጋጠመንን ጉዳት ወደ ባሰ ችግር ሳይሸጋገር ከህዝባችን ጋር ሆነን በጥበብ በመውጣት ከማቅ ወደ ግምጃ ከምንሻገርበት ቀን ደርሰናል። ይሄው ዛሬ በእናንተ ፊት ግምጃ ለብሰን መቆም ችለናል። የማያሳፍረን እና የማያሳንሰን ህዝባችን ከጎናችን ሆኖ ስለደገፈን በህዝባችን አይዞታ ተረጋግተን እና ተበረታተን ይሄው ዛሬ ማቅ አውልቀን ግምጃ ለብሰን በተጨማሪ ተስፋና ድል ወደ መጪው ብሩህ ዓመት እንሸጋገር ዘንድ ቆርጠን ተነስተናል። የኦሮሚያና የቤኒሻንጉል ጉሙዝ ክልል ርዕሳነ መስተዳደር ዛሬ በተከበረው የሰላምና የምስጋና በዓል ላይ ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር